መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሁለት የእስራኤልም ልጆች እነዚህ ናቸው፦ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዳን፣ ዮሴፍ፣ ብንያም፣ ንፍታሌም፣ ጋድ፣ አሴር። የይሁዳ ልጆች ኤር፣ አውናን፣ ሴሎም፤ እነዚህ ሦስቱ ከከነዓናዊቱ ከሴዋ ልጅ ተወለዱለት። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ ገደለውም። ምራቱም ትዕማር ፋሬስንና ዛራን ወለደችለት። የይሁዳም ልጆች ሁሉ አምስት ነበሩ። የፋሬስ ልጆች ኤስሮም፣ ሐሙል። የዛራም ልጆች ዘምሪ፣ ኤታን፣ ሄማን፣ ከልኮል፣ ዳራ፣ ሁሉም አምስት ነበሩ። የከርሚም ልጅ እስራኤልን ያስጨነቀ እርሙንም ሰርቆ የበደለ አካን ነበር። የኤታንም ልጅ አዛርያ ነበር። ለኤስሮም የተወለዱለት ልጆች ይረሕምኤል አራም ካልብ ነበሩ አራምም አሚናዳብን ወለደ አሚናዳብም የይሁዳን ልጆች አለቃ ነአሶንን ወለደ ነአሶንም ሰልሞንን ወለደ ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም የበኩር ልጁን ኤልያብን፣ ሁለተኛውንም አሚናዳብን፣ ሦስተኛውንም ሳማን፣ አራተኛውንም ናታንኤልን፣ አምስተኛውንም ራዳይን፣ ስድስተኛውንም አሳምን፣ ሰባተኛውንም ዳዊትን ወለደ። እህታቸውም ጽሩያና አብጊያ ነበሩ። የጽሩያም ልጆች አቢሳ፣ ኢዮአብ አሳሄል ሦስቱ ነበሩ። አብጊያም አሜሳይን ወለደች። የአሜሳይም አባት እስማኤላዊው ዮቴር ነበር። የኢስሮምም ልጅ ካሌብ ከሚስቱ ከአዙባ ከይርአትም ልጆች ወለደ። ልጆቿም ያሳር፣ ሶባብ፣ አርዶን ነበሩ። አዙባም ሞተች። ካሌብም ኤፍራታን አገባ። እርሷም ሆርን ወለደችለት። ሆርም ኡሪን ወለደ። ኡሪም ባስኤልን ወለደ። ከዚያም በኋላ ኤስሮም ስድሳ ዓመት በሆነው ጊዜ ወዳገባት ወደ ገለአድ አባት ወደ ማኪር ልጅ ገባ። ሰጉብንም ወለደችለት። ሰጉብም ኢያኤርን ወለደ። ለእርሱም በገለአድ ምድር ሀያ ሦስት ከተሞች ነበሩት። ጌሹርና አራምም የኢያዕርም ከተሞች ከቄናትና ከመንደሮቿም ጋር ስድሳውን ከተሞች ወሰዱባቸው። እነዚህ ሁሉ የገለዓድ አባት የማኪር ልጆች ነበሩ። ኤስሮምም በካሌብ ኤፍራታ ከሞተ በኋላ የኤስሮም ሚስት አብያ የቴቁሔን አባት አሽሑርን ወለደችለት። የኤስሮምም የበኩር ልጁ የይርህምኤል ልጆች በኵሩ ራም፣ ቡናህ፣ ኦሬን፣ ኦጼም፣ አኪያ ነበሩ። ለይርህምኤልም አጣራ የተባለች ሌላ ሚስት ነበረችው። እርሷም የኦናም እናት ነበረች። የይርህምኤል የበኵሩ የራም ልጆች ማዓስ፣ ያሚን፣ ኤቄር ነበሩ። የኦናምም ልጆች ሸማይና ያዳ ነበሩ። የሸማይ ልጆች ናዳብና አቢሱር ነበሩ። የአቢሱርም ሚስት አቢኬኤል ነበረች፣ አሕባንና ሞሊድን ወለደችለት። የናብም ልጆች ሴሌድና አፋይም ነበሩ። ሴሌድም ያለ ልጆች ሞተ። የአፋይምም ልጅ ይሽኢ፣ የይሽኢም ልጅ ሳሶን፣ የሳሶንም ልጅ አህላይ ነበር። የሸማይም ወንድም የያዳ ልጆች ዮቴርና ዮናታን ነበሩ። ዮቴርም ያለ ልጆች ሞተ። የዮናታንም ልጆች ፌሌትና ዛዛ ነበሩ። እነዚህ የይራሕምኤል ልጆች ነበሩ። ለሶሳንም ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። ለሶሳንም ኢዮሄል የተባለ ግብጻዊ አገልጋይ ነበረው። ሶሳንም ለአገልጋዩ ለኢዮሄል ልጁን አጋባት፣ እርሷም አታይን ወለደችለት። አታይም ናታንን ወለደ። ናታንም ዛባድን ወለደ። ዛባድም ኤፍላልን ወለደ። ኤፍላልም ኦቤድን ወለደ። ኦቤድም እዩን ወለደ። እዩም አዛሪያስን ወለደ። አዛሪያስም ኬሌስን ወለደ። ኬሌስም ኤልአሳን ወለደ። ኤልአሳም ሲስማይን ወለደ። ሲስማይም ሰሎሞንን ወለደ። ሰሎሞንም የቃምያን ወለደ። የቃምያም ኤሊሳማን ወለደ። የይረሕምኤልም ወንድም የካሌብ ልጆች በኩር የዚፍ አባት ሞሳ፣ የኬብሮንም አባት የመሪሳ ልጆች ነበሩ። የኬብሮንም ልጆች ቆሬ፣ ተፍዋ፣ ሬቄም፣ ሽምዓ ነበሩ። ሽምዓም የዮርቅዓምን አባት ረሃምን ወለደ። ሬቄምም ሸማይን ወለደ። የሸማይም ልጅ ማዖን ነበር። ማዖንም የቤት ጹር አባት ነበረ። የካሌብም ቁባት ዔፋ ሐራንን፣ ሞዳን፣ ጋዜዝን ወለደች። ሐራንም ጋዜዝን ወለደ። የያህዳይም ልጆች ሬጌም፣ ኢዮታም፣ ጌሻን፣ ፋሌጥ፣ ዔፋ፣ ሻዓፍ ነበሩ። የካሌብም ቁባት ማዕካ ሸቤርንና ቴርሃናን ወለደች። ደግሞም የመድማናን አባት ሸዓፍንና፣ የመክቢናንና የገቢአን አባት ሱሳን ወለደች። የካሌብም ሴት ልጅ አክሳ ነበረች። የካሌብ ልጆች እነዚህ ናቸው። የኤፍራታ የበኩር የሆር ልጅ የቂርያት ይዓሪም አባት ሶባል፣ የቤትልሔም አባት ሰልሞን የቤት ጋዴር አባት ሐሬፍ። ለቂርያትይዓአሪምም አባት ለሶባል ልጆች ነበሩት፣ ሀሮኤ የመናሕታውያንእኩሌታ እኵሌታ የቂርያትይዓአሪም ወገኖች ይትራውያን፣ ፈታውያን፣ ሹማታውያን፣ ሜሽራውያን፣ ከእነዚህም ጾርዓውያንና ኤሽተአላውያን ወጡ። የሰልሞንም ልጆች ቤተ ልሔም፣ ነጦፋውያን፣ ዓጣሮት ቤት ዮአብ፣ የምናሕታውያን እኩሌታ፣ ጾርዓውያን ነበሩ። በያቤጽም የተቀመጡ የጸሐፊዎች ወገኖች ቲርአውያን፣ ሺምዓታውያን፣ ሱካታውያን ነበሩ። እነዚህ ከሬካብ ቤት አባት ከሐማት የወጡ